ከማህበረሰብ ለማህበረሰብ የዓለማችን የወቅቱ ተግዳሮት የሆነው የኮሮና ቫይረስ በሁሉም መስክ በሚባል ሁኔታ የአኗኗር ዘያችንን ለውጦታል። በተለይ ደግሞ የሜልበርን ከተማ ከአውስትራሊያ ከተቀሩት ግዛቶች ሁሉ ጠበቅ ያሉት ክልከላዎች የተጣሉባት በመሆኗ በከተማዋ የሚኖሩት ኢትዮጵያውያን ቀደም ሲል ያዳበሯቸውን የመሰባሰብ በጋራ ሆኖ ብሔራዊና ሃይማኖታዊ በዓላትን የማክበር፣ የመጠያየቅ፣ የመገባበዝ ልማዳቸውን ዘለግ ላለ ጊዜ ሳያደርጉት እንዲቆዩ ተገደው ነበር። የቫይረሱ ስርጭትም ከቁጥጥር ስር መዋሉንና በመጠኑም ቢሆን የመሰባሰብ መብቶች ሲፈቀዱ ከተደረጉ ዝግጅቶች መካከል እንደ ከተማው ነዋሪ ተጋብዤ በሄድኩበት አንድ የተማሪ የምርቃት ፕሮግራም ላይ ያየሁት የሕይወት ልምድ ቀልቤን ስለሳበው ለአድማጮቻችን ለማካፈል ወደድኩ። ከጠንካራ ወንዶች ጀርባ ጠንካራ ሴቶች አሉ የሚባለውን ብሂል ዛሬም እውን ሆኖ አይቼዋለሁ። ጠንካራ እናቶች፣ ጠንካራ እህቶች፣ ሚስቶች እንዲሁም ሴት ልጆች የበርካቶች የውጤት ምክንያቶች ናቸው። በተገኘሁት ምርቃት ላይ የነበሩትም ጠንካራ ናት። የሁለት ልጆች አባትና በጎልማሳ እድሜ የሚገኘውን ልጃቸው ሲመረቅ የተሰማቸውን ኩራት በፊታቸው ላይ የሚታየው ደስታና እርካታ ይመሰክራል። ከሁሉም በላይ ለልጃቸው ትምህርት ቤት መግባትና መመረቅ ምክንያት የሆኑት ወይዘሮ ንግስት አበበ በአንድ ወቅት ልጃቸውን በቃላት ሸንቆጥ አድርገው ፊታቸውን ወደ ትምህርት ቤት እንዲመለሱ እንዳደረጓቸው ከቪክቶሪያ ዩኒቨርሲቲ በባችለር ኦፍ ነርሲንግ በዲግሪ የተመረቁት ነርስ ዳንኤል ጸጋ ይናገራሉ። ይህንን እንጀራ ለመጋገር ከሀገርህ ምን አሰደደህ በማለት ነበረ ሸንቆጥ ያደረጓቸው። አቶ ዳንኤል በተለይ ደግሞ ቁርጥ ያለ ውሳኔን ወስነው ቃል የገቡበትን አጋጣሚ እንዲህ ሲሉ አጋርተውናል። እንጀራ ቤት ከፍቼ ነበር እና በዛ እንጀራ ቤት በንግዱ አለም ጥሩ ስራ ጥሩ ከኢትዮጵያ ኮሚኒቲ ጋር አያይዞ የሚያሰራኝ ስራ ነበር። በጣም ደስተኛም ነበሩ። አንዴ አንኳኩቷ ሳንደዋወል፣ ሳንቀጣጠር እንደዚሁ ብቃለች እና ያው የውስጥ ስራዎችን እየሰራው ነበረ እና እንዲያው ልጄ፣ እኔ እኮ እዚህ ሀገር የመጣኸው እንድትማር ሰው እንድትሆን ብዬ ነበር። ይሄንን እንጀራ ለመጋገር ከሆነ ብዙ ሰው እኮ ያለው አገር ቤት ነው እና በአገር ቤት ደረጃ ሆነ ብትሰራው አይሻልም ወይ ምን አሰደደ እንዴት አትማርም የኔ ልፋት ዋጋ ይሄ ነው ወይ ብላ ደስተኛ አልሆነችም እና እዛ ላይ ፊቷ ላይ የተረዳሁት ምንድን ነው ሀዘኔታዋ እኔም እሷ ባሰበችልኝ መንገድ አለመሆኔ እኔንም ከልጅነት ጀምሮ የተነገረኝ ስላለ ቁጭቱም ስላለ በቃ ብዬ እንግዲህ ቃል ገባሁላት ለእሷ በልቤ ለእሷ አልነገርኳትም እዚህ አገር አስራ ሁለተኛ ክፍል በአንጫ ሌሎች መንገዶች አሉ፣ ወደ ዩኒቨርሲቲ ደረጃ የሚያደርሱ እንደዚሁ ከሰርቲፊኬት ፎር ጀመሩ ይሄ መጀመሪያም ያደረግኩት ነው። ከዛ በሪሚዲያል ቴራፒ ዲፕሎማውን ወሰድኩ። ሪሚዲያል ቴራፒ ልክ ከካይሮፕራክተሮች ጋር ከፊዚዮቴራፒስቶች ጋር ሁነን የምንሰራው ስራ ነው። የማሳጅ ስራ አለው፣ ብዙ ትምህርቶች አሉት። እሱን ጨርሼ በዲፕሎማ ተመረኩ ማለት ነው። እና ለዚህ ደረጃ ያደረሰችኝ እናቴ ነች። ሁሌም ቢሆን መቶ ፐርሰንቱን ለሷ ነው የምሰጠው እንጂ እኔ ወይ በሌላው በተቀደደ መንገድ በምሰራው ስራ ደስተኛ መሆኜ ሳክሰስፉል የሚባለውም ያው የግድ የሚመጣ ነገር ቆይቶ የሚመጣ ነገር ስለሆነ ስኬት ስለሆነ አስባለው መስራት አለብኝ ይላለው። እና እንደዛ እያልኩ ነበር የሄድኩት እና ከዛ ዲፕሎማውንም ጨረስኩኝ። ከዛ ወደ ነርሲንጉ ለመግባት ሀሳቡ አልነበረኝም። ወደ ፊዚዮቴራፒ ነበር ለመግባት የፈለግኩት፣ ግን ያው ዩኒቨርሲቲ ለመመዝገብ ሲሄድ ሰዎቹ የሚሰጡት ምንድን ነው ምንድን ነው ፍላጎት ምን መሆን ትፈልጋለ? ቁጭ ብዬ እነሱን ታይም ወስጃ አዋራኋቸው እና እኔ በሪሚዲያል ተመርቅ ያለ ያ የሪሚዲያል ሙያ ወደ ፊዚዮ ብሄድ አምስት አመት የሚወስደውን ትምህርት ወደ ሶስት አመት ክሬዲት እንሰጥሃለን ሲሉ ፈልጌው ነበረ ፊዚዮ ቴራፒስት ለመሆን ነገር ግን የስራ እድሉ የፊዚዮ በጣም ጠባብ ነው ወይ በግል እንደዚሁ ደግሞ ተመልሶ ከፍቶ ከመስራት ውጭ በሆስፒታል የመቀጠር ደረጃ በክሊኒኮች ተቀጥሮ ለመስራት በኮሚኒቲ ለመስራት የፊዚዮ ቴራፒስት ለመሆን በጣም አንድ ሆስፒታል ላይ ለምሳሌ አስር ፊዚዮ ብቻ ሊቀጠር ይችላል ነርሲንግ ግን ከአንድ ሺህ በላይ ያስፈልጋል ትዌንቲ ፎር ሰቨን ነው ስራው ኬሪንጉን ደግሞ ደስ ይለኛል እና ለዛ ብዬ ወደ ነርሲንጉ ባችለር ኦፍ ነርሲንግ ሶስት አመት ይፈጃል አሉኝ በቃ ሀሳቢን ቀይሬ ፊዚዮን ትቼ ወደ ነርሲንጉ አመራው ማለት ነው እና በዛም ቆንጆ የሆነ ጊዜዎች አሳልፍ ያለው በጣም ደስተኛ ነኝ። ማለት እርስዎ የቤተሰብ አስተዳዳሪ ነዎት፣ ሁለት ልጆች አሎት። በምርቃቱ ዝግጅት ላይ ትልቁ ልጆት ትንቢት ሲናገር የሰማነው ነገር ምንድን ነው? ትምህርት ቤት ሆኜ የወላጆቻችሁ ስራ ምንድን ነው ተብሎ ፎርም ስሞላ ሁሌ እሳቀቅ ነበር። አሁን ግን እናቴም አባቴም ተመርቀው ስላሉ አሁን በኩራት ነው የምናገረው የሚል ነገር ሲል ሰምቸው ነበር እና ትምህርት ከቤተሰብም ከራስም አልፎ ዚህም ሀገር ለተፈጠሩት ልጆች ቀና ብለው የሚሄዱበት መንገድ መሆኑን ነው ከልጆቹ አንደበት የሰማ ነው። ወደ ሌላው ጥያቄ ልለፍና በተለይ ደግሞ እርስዎ የተመረቁበት የትምህርት ዘርፍ ባችለር ኦፍ ነርሲንግ ወይም ደግሞ የነርስነት ትምህርት ትምህርቱም ስራውም በአብዛኛው ሴቶች የሚሳተፉበት ነው። በዛስ ላይ መሰማራቱ የነበረው ተግዳሮት ምንድን ነው? አብላጫ ሴቶች በሚሸፍኑት ስራ ላይ ወንዶች መገኘት ምን ይመስላል? እንዲሁም ደግሞ እንደ መጤ ማህበረሰብ ክፍል እንደዚህ አይነት የትምህርት ዘርፍ ላይ ሲገባ ያለው ተግዳሮት ምን ይመስላል? ወንድ ልጅ እንደዚህ አይነት ስራ ሲሰራ ምናልባት በአንዳንድ ህብረተሰብ ክፍሎች ዘንድ ላይ ወደድ ይችላል እና እርሶ ላይ የደረሰቦት ተግዳሮት ምን ይመስላል? ጾታዊ ነገሮች ምንጊዜም በአንዳንድ የስራ መስኮች ላይ ያጋጥማሉ እና በነርሲንግ እኛ ራሱ በትምህርት ደረጃ እንደ ፕሮፌሽናል የሚባል ሳብጀክት አለና፣ የትምህርት አይነት በዛ በምንማርበት ጊዜ ወንዶች ወደ ነርሲንግ ገብተው እንደሚያቋርጡት ምክንያቱም በየአመቱ የምንማረው ትምህርት ስምንት መቶ ሰዓት የፕሌስመንት ጊዜ አለን። መጀመሪያ ስድስት ወር እንደተማረ ፕሌስመንት ወጥተን መስራት መቻል አለብን። ስራችን ምንድን ነው? ለምሳሌ ኬሪንግ ማድረግ አለ፣ እነዚህ አዛውንቶች ማጠብ አለ እና ከእንደዚህ አይነት ነገሮች ላይ ወንዶች ትንሽ እነዛ የእኛ ስራዎች አይደለም ለእኛ አይሆኑም በሚል ትምህርቱን አቋርጠው ይወጣሉ። በሪሰርች ደረጃ ታይቶ ይሄንን አልፈው የሚመረቁ ወንድ ነርሶች በጣም ትንሽ ነው። ከተመረቁ በኋላ ራሱ ስራ ላይ አለም ከጀመሩ በኋላ የሚተውት ደግሞ በጣም ብዙ ፐርሰንት ነው ያላቸው ወንዶች ናቸው። እና ሚግራንት ብቻ ስለሆን ሳይሆን ማርቲ እዚህም ሀገር የተወለዱ ልጆችም ቢሆን ኢንቫይሮመንቱ ለአንድ ስራ ያመቻል ወይ ወይ ሳያመችም የሚለው የግድ መታየት አለበት። መጀመሪያ ቤኔፊቱን ብናይ ለምሳሌ እኔ ባጋጠመኝ ስክሬ ሆስፒታል፣ ሰንሻይን ሆስፒታል፣ ሳንቪንሰንን ወጥቼ ሰርቻለሁ። እና የምንመረጥበት ፓርት አለ። ለምሳሌ ከበድ ያለ ነገር ሲሆን ፕሊዝ ሄልፕ ጠን ይላሉ ወንድ ልጅ፣ ለዛ አግባብ አለው። ወደ ሜንታል ሄልዝ ስኔት ደግሞ ትንሽ ቻሌንጅ የሆኑ አንዳንድ ኮንሱመሮች ሊኖሩ ይችላሉ እና እነሱን ሃንድል ማድረግ የወንድ ልጅ ስራ ይሆናል። ሌላው ራሱ ወንድ ልጅ እንደ ዶክተር ሴትን ልጅ እንደ ነርስ አርጎ የሚያይ ደግሞ ከዚህ በፊት የመጡ ሌሎች ሚግራንቶች ያስቀመጡት እንትን አለና፣ አጋጣሚ አንድ ዳጫ በዚህ በፆታዊ ጉዳይ ሰትየዋ መድኃኒት እንዲውጡ ዶክተሯ ትነግራቸዋለች። እሳቸው አይ የለም እኔ አሉትም ዶክተሩ ካልነገረኝ አሉ። አይ እኔ እኮ ዶክተር ነኝ አለቻቸው። ዶክተር ስለሆነች አይ ወንድ ነው ዶክተር የሚነግረኝና የምውጠው። ይህን ያህል ምንድን ነው፣ በሰራተኛው ብቻ ሳይሆን ጥቅሙን ከሚያገኙት በሽተኞችም ጭምር የስራ አሉ ላይ እስካሁንም ድረስ እንዳለ ነው። ግን ያንን ደግሞ ተቋቁሞ ስራውን ወዶ ከአሉት ሰራተኞች ጋር ተከባብሮ መስራቱ ደግሞ ራሱን የቻለ የፕሮፌሽናሊዝም ኢቲክስ እስከሆነ ድረስ በእኔ በኩል ትንሽ ያጋጠመኝ አይቸዋለው። እርግጥ ነው የሚከብድ ፓርት አለው፣ ማሸት አልፈልግም። ነገር ግን እንደ ስራ ደግሞ በተለያዩ በሽታዎች ላይ ሰው መጥቶ የሚፈልገውን ነገር አድርገሽለት በትክክል መድኃኒቱን ሰተሽ ድኖ አመስግኖ ሲሄድ ስታየው በጣም እርካታ ይሰማል። እነዚህ ነገሮች አሉት። በልጆች ጉዳይ ባልሽኝ እዚህ ሀገር ባሉ በተወለዱ ልጆች፣ እኔ ለልጆች ሁሌ የምነግራቸው ሁለት ነገር እኔ እንደ አባት የሚጠበቅብኝ ለእናንተ ማስተማር ነው እናንተ እንደ ልጅ ደግሞ መማር ብቻ ነው። ሁለተኛው ከትምህርት ውጪ ጥሩ ልጆች እንድትሆኑ ነው የምፈልገው። የት ናችሁ ስላችሁ እዚህንን እንድትሉኝ ነው የምፈልገው። ምክንያቱም ብዙ ልጆች የሚጠፉበት ሁኔታ አለ። በቤተሰብ ጉዳይ ላይ ችግር ሊፈጠር ይችላል። እኔ እናቴ እየነገረችኝ እንዳደግኩት ሁሉ ለልጆች የማስተላልፈው ነገር ቢኖር እናንተ ከተማራችሁ የእኔ ደስታ የዛን ቀን ነው። እናንተ ከተመረቃችሁ እኔ የምደሰተው የዛን ቀን ነው ብዬ ነው ሁለቱን ነገሮች የምነግራቸው። እንዲጨነቁ ደግሞ ብዙውን ጊዜ ለምሳሌ ዶክተር መሆን አለባችሁ፣ ፓይለት መሆን አለባችሁ ተብለን ያደግነው እኛ እንደ ማህበረሰብ እና እኔ አንድ ቀንም ዶክተር መሆን አለብህ ወይም ፓይለት መሆን አለባችሁ አልላቸውም። ምንድን ነው የምትፈልገው? ላንተ ጥሩ ለወደፊት አግብተህ ልጅ ወልደህ እንድትኖር የሚያደርግህ ትምህርት የትኛው አይነት ነው? ለዛስ ትምህርት አይነት ምን ምንድን ነው ሳብጀክት ላይ ማተኮር ያለብህ? እንደዚህ አይነት ነገሮችን ነው የምንነጋገረው። ጥያቄና መልሶችን እናዘጋጃለሁ። ዛሬ የጠየቅኳቸውን ለምሳሌ ዛሬ ሳምንት ጠይቃቸውና ከመለሱ የሚፈልጉትን ነገር አድርጋሉ። ካልመለሱና ከረሱት ለሚቀጥለው ሳምንት አስታውሱላል። እነሱም ደግሞ እንዳይሳቀቁ ለምሳሌ አንዳንድ ትምህርት ቤት ላይ አንዳንድ ልጆች የሚያወሯቸው ወሬዎች ይኖራሉ። አባቴ ሎየር ነው፣ አባቴ እንደዚህ ሀብታም ሊሉ ይችላሉ። እና ያን ስሜት ደግሞ እነሱ ጋር እንዳይመጣ እኔ ከመጀመሪያው ጀምሬ ነግራቸዋለሁ። እኔ የመጣሁት አፍሪካ ነው፣ የመጨረሻው ሚግራንት ነኝ። ለዚህ ቤተሰብ ደግሞ የመጀመሪያው ሚግራንት ነኝ። እና በሚግራንትነት መጀመሪያ ሴትልመንት አለ። ወደ ትምህርት አለም ከመሄዴ በፊት መስራት አለብኝ እናንተም ማስተማር አለብኝ የእናንተ ኃላፊነት አለብኝ። ይሄን ይህን በማደርግበት ጊዜ በትምህርቴ ሌት ሆኛለሁ። ከመጣሁ አስራ ሁለት እና አስራ ሶስት ዓመት አልፎኛል። ለዛ ነው ትምህርት ቤት ያልሄድኩት እና አሁን እናንተ ግን ብትማሩ የሚይዛችሁ ወይም የምታስቡበት ጉዳይ ስለማይኖር በትምህርት ጠንክራችሁ እንድትማሩ እፈልጋለሁ። አሁን ሶሻል ሚዲያ በበዛበት ሰዓት ልጆቹ ከላፕቶፕና ከአይፓድ ሀያ አራት ሰዓት ቁጭ በሚሉበት ሰዓት እነሱን መቆጣጠር እነሱን መከልከል ሁሉ አስፈላጊ ቢሆንም፣ ታይም ቴብል ማውጣት ቢኖርም፣ ማኔጅመንት ማድረግ ቢኖርም ከአቅማችን በላይ የሆኑትን ግን መኪና ላይ በሚቀመጡበት ጊዜ ያችን መልእክት ሰዓቷን ጠብቆ ማስተላለፍ ተገቢ ነው ብዬ አምናለሁ። ቀደም ሲል እርሶም የጠቀሱት ነገር አለ። መጤ የህብረተሰብ ክፍል ስንሆን፣ በዛ ላይ ደግሞ የመጀመሪያዎቹ መጤዎች ስንሆን ብዙ ኃላፊነት አለ። የቤተሰብ ኃላፊነት አለ። እዚህ መረጋጋት አለ ቤቱ መግዛት ግዛቱም ሊሆን ይችላል። የኢኮኖሚ ሁኔታዎችን ማሟላት ብዙ ነገሮች አሉና እነዚህን ለማድረግ በሚሮጥበት ሰዓት ከትምህርት እየራቁ የሚሄድ ሁኔታ አለ። በቆዩ መጠን ደግሞ በቃ ከዚህ በኋላ ትምህርስ ምን ያደርግልኛል የሚባል ነገር አለ፣ በብዙዎች መጤ የህብረተሰብ ዘንድ ማለት ነው። እና ምናልባትም እርስዎ ይህንን አሸንፈው ወጥተው አንድ ነገር ይዘዋል። በእርግጥ ነው በተደጋጋሚ የሚነገር ነገር አለ። ትምህርት፣ እድሜ፣ ጾታ፣ ዘር የሀላፊነት ቦታ ይባላል ነው የሚባላል። ይሄንን እርስዎም አረጋግጠዋልና በዚህ ስሜት ውስጥ ላሉ የህብረተሰብ ክፍሎች ከእርስዎ ልምድ በመነሳት የሚያስተላልፉላቸው መልእክት ምን ይመስላል? አመሰግናለሁ። በጣም ጥሩ ጥያቄ ነው። ለእኔ ራሱ ትንሽ አስቸጋሪ ነገር የገጠሙኝ ነገሮች ነበሩ እዚህ ላይ ማለት ነው። ምክንያቱም ትምህርቱን ጀመርኩት ያው እንደነገርኩት ከሰርቲፊኬት ፎር ነው የተነሳሁት። ሰርቲፊኬት ፎር በምሰራበት ጊዜ ከእኔ እድሜ በላይ የነበሩ ሰዎች ስለነበሩ ችግር አልገጠመኝም። ሌቱ ነው የጀመሩ ናቸው ልክ እንደ ማለት ነው። ዲፕሎማውን ስሰራ በብዙዎቹ ወጣቶች ናቸው ከእኔም እድሜ በላይ የነበሩ በፖሊስ በመንግስት ስራ የነበሩ ሰዎች ወደ ኳሊፊኬሽን ማድረግ አለብን ይህንን ሳንሰራ ጊዜ ይወስድናል ብለው ተመልሰው የመጡ ነበሩ። ወደ ባችለሩ ስንሄድ ግን በቀጥታ አስራ ሁለተኛ ክፍል ጨርሰው የመጡ ልጆች ነበር ያጋጠ ትምህርቱ ለእኔ በጣም ወሳኝ ነው ብዬ እዛ ክላስ ቁጭ እስካልኩ ድረስ የሚገድበኝ ነገር እንደሌለ ያወቅኩት በመምህራኖቹ ብቻ ሳይሆን እዛም ባሉ ተማሪዎች ጭም። የግሩፕ ስራዎች ይፈጠራሉ በአብዛኛው ተማሪውን ከተማሪው ጋር ኢንተራክት ለማድረግ ሪስፔክት

የትዊተር ወይም የሌክቸር ክላስ በኋላ ላለው ጊዜ አየር ወስደን በደንብ የምንረዳዳበት ጊዜ ነው። እና ምንድን ነው እኔ ለህብረተሰብ ማስተላለፍ የምፈልገው፣ ለምሳሌ እኔ እንግሊዝኛ ጎበዝ አይደለሁም፣ ትምህርት ከዚህ በኋላ ብማር ሊገባኝ አይችልም። ሳይሞክረው ፔል አደረገ ማለት ነው። ይጀምሩት። ምንድን ነው የሚፈልጉት? ለምሳሌ የግድ ዶክተሬት ማጥናት ያለብን አይመስለኝም። ወይም አቬሽን ገብተን ፓይለቲንግ ማጥናት ያለብን አይመስለኝም። ግን በጣም ብዙ የሚሰሩ ስራዎች አሉ፣ ብዙ ኮርሶች አሉ። በምንሰራበት ቦታ ላይ ሊያስፈልግ የሚችል ኮርስ ይኖራል። ለምሳሌ ፋብሪካ እንደዚህ ከመሸከም ይህን ነገር ከምሰራ ለምን ሰርቲፊኬት ስሪ ሰርቼ ይችን ነገር አላደርግም? የማለት የሁለት ሳምንት ኮርስ ከምንሰራው ስራ የተለየ ክፍያና የተለየ የህሊና ረፍት የሚያሰጥ ፖዚሽን ሊኖረን ይችላል ተስፋ የሚያስቆርጠን ነገር አይደለም። በአብዛኛው ለወንድሞቼ ወይም እህቶች የመመክራቸው ምንድን ነው፣ እንደ ምክር እንዲወስዱ ትፈልጋለሁ። ማድረግ እፈልጋለሁ ያላችሁትን ነገር ማድረግ ትችላላችሁ። እርግጥ ነው ጊዜ ሊወስዱ ይችላል። እኔ ያው ለምሳሌ ምናልባት ጨዋታው ላይ ቀንሼ ሊሆን ይችላል እንጂ ሌላውን ነገር በሙሉ ማንም ሰው የሚያደርገውን እያረኩ ነው ያለሁት። መጫወት ካለብኝ እጫወታለሁ። በጣም ትንሽ ጊዜ ነው የማደርገው። ሰው ቤት መሄድ ካለብኝ ይሄዳለው። የፈተና ሰሞን ከሆነ አልሄድም፣ ፈተናው ላይ አተኩራለሁ። አይቀየሙኝ እነግራችኋለሁ እና እንደዚህ መነጋገሩ መረዳዳቱ ስላለ ታይም ማኔጅመንት ብቻ ነው ወሳኝ እዚህ ብዬ ነማም ነው ለምሳሌ አስራ ሁለት ሰዓት የምሰራው እኔ አልችልም የሚሉ ብዙ ወንድሞች ወይም እህቶች ሊኖሩ ይችላሉ። ሞርጌጄን እንዴት ላረጋል አገር ቤት ዘመድ አለኝ እንዴት ላደረግ ይችላለሁ? ሁሉንም ማድረግ ይቻላል። ምክንያቱም ከሰኞ እስከ አርባ አምስት ቀን የሚሰራ ሰው ቅዳሜና እሑድ ክላስ ሊወስድ ይችላል። የማታ ክላስ መውሰድ ይቻላል። ክላሱ ቢሰጥም ያ ክላስ ቢያመልጥ ሰውየው በረፍቱ ወይም ሴትየዋ በረፍቷ ቤቷ መጥታ ያን ክላስ አቴንድ ማድረግ ትችላለች። ይሄ ሁሉ ነገሮች ሁሉ ምንድን ነው ዋናው በሀሳብ ደረጃ ተስማምቶ ከራስ ጋር ሌሎችን ጊዜ ቆጥቦ ለነዚህ አይነት ነገሮች ጊዜ ማዋል በጣም ተገቢ ነው። በህይወት ሳክሰስፉል ነው። ለልጆች በጣም ጠቃሚ ነው። ይሄንን ነገር ለማንኛውም ማህበረሰብ የማስተላልፈው የማይቻል ነገር የለም ላይብረሪው በጣም ለመርዳት የተዘጋጀ ነው። መምህራኖቹ አንደርስታንድ ያደርጋሉ። እኔ መግለጽ የፈለግኩትን በራስ ቋንቋ ኦን ዮር ኦን ላንጉጅ ነው የሚባለው። እንደገባህ አድርገህ አምጣው ብለው ጽፈው እንደገባኝ አድርጌ ጽፌ ስሰጥ የግራመር ችግር ይኖራል። እውነተኛውን ነው የማስቀምጠው። ሪፈረንስ ችግር ሊኖር ይችላል። ማንኛውም ችግሮች ሊኖሩ ይችላሉ። የማገኘውን ነጥብ ይቀንስብኛል። ግን እንዴት ማድረግ እንዳለብ ማስተካከል እንዳለብ ደግሞ ይነግሩኛል። ከዛ በኋላያችን ያጣኋትን ነጥብ ደግሞ ነው የማደርገው። እኩል ከሌሎች ጋር ለመሆን የፋይናል ኤግዛም በሚመጣበት ጊዜ በየስድስት ወሩ እዛ ፈተና ላይ በደንብ አንብቦ ሸምድዶ መግባት እኩል ከሌሎቹ እዚህ አገር ተወልደው ካደጉ ልጆች እያለፍን እነሱ ያላጠኑትም እየወደቁ እያየን እኩል አቻላቻ ሆነን ትምህርቱ አለቀ እና ለማንኛውም ማህበረሰብ ምለው ምንድን ነው መማር ሀሳቡ ካለ ባይኖርም ሀሳቡን አምጥቶ ለመማር መሞከር በጣም ከዲፕሎማ ከዲግሪ አለመነሳት ከሰርቲፊኬቱ ስሪ ቶር እያሉ ራሱ መንገዱ ይወስዳል። ዩኒቨርሲቲዎችም ደግሞ አውስትራሊያ በጣም በጣም አሉ ከሚባሉ ሀገሮች አንደኛ ነች። ለምሳሌ አሜሪካንም ብንወስድ፣ አሜሪካን ሀገር ለመማር መክፈል አለበት ሰው። ለምሳሌ እኛ ከቤኔፊቶቹ ምን እንጠቀማለን? ፋሚሊ ቤኔፊት፣ ልጆች አለን፣ ሜዲኬር በነፃ ነው። የትምህርት ቤቱ ቤኔፊት እየተነካ አይመስለኝም። አውስትራሊያ ሄዶ ለመማር የሚያስከፍል ክፍያ የለም፣ በነፃ ነው። በነፃነቱ ብቻ አይደል፣ ልክ ትምህርቱን ስንጀምር ኦስተዲ የሚባል ልክ እንደ ሴንተርሊንክ አይነት ገቨርንመንት ኦፊሶች አንተ ለምትማረው እኛ ደግሞ የትራንስፖርት የቤት ኪራይ እንከፍላለን ብለው ጎን ለጎን አስቀምጠው ይከፍላሉ። በሁለት ሳምንት ከፍለው እንደገና ደግሞ ስራ እንኳ የምትሰራ ከሆነ የምትሰራውን ገቢ ነገርንና ይሄን እየቀነስን ይሄኛውን እናስተካክለን። አንድ ሰው የሚወድቅበትን ሳይሆን እንዴት ሳፖርቲቭ እንደሚያደርጉ ወደ ትምህርቱ ዓለም ደግሞ ስንገባ የዚችን ሀገር ጥቅም የምናውቀው ያለኝ ነው። ከፍተውታል፣ ፋሲሊቴት አድርገውታል። መጠቀሙ የኛ ነው ብዬ ነው የማምነው። ሰዎች ያለፉበትን የህይወት ልምድ ሲናገሩ ለሌሎች አስ ተማሪ ነው አቶ ዳንኤልን በዚህ ዙሪያ ላይ ነው እንግዲህ በተለያየ ምክንያት መማር እየፈለጉ ሳይማሩ ወደኋላ ለቀሩ ሰዎች ወይም ደግሞ ከዚህ በኋላ ትምህርት አስፈላጊ አይደለም ለኔ ብለው ለተቀመጡ ሰዎች ጥሩ መልእክትን ነው ያስተላለፉት ከሰርቲፊኬት ተነስተው ነው ባችለር ኦፍ ነርሲንግ የደረሱት ከፍ ወዳለም ስፍራ ሄደው እንደምናዩት ተስፋ እናደርጋለን በዚህ መነሳሳትና መነቃቃት አቶ ዳንኤል ጸጋዬ እጅግ በጣም ነው የምናመሰግነው ስለነበረን ቆይታ በጣም አመሰግናለሁ ማርቲ። እዚህ ለመጨረሻ መልእክት ማስተላለፍ ፈልገው ምንድን ነው በድካሜ ያበረታቱኝ ሰዎች አሉ። እዚች ላይ ደግሞ አንድ መግለጽ የምፈልገው ነገር ምንድን ነው አንዳንድ ሰዎች ሆን ብለውም ላይ ሆን ይችላል። ኢንካሬጅ እንደማድረግ ደግሞ ወደሚሄድበት ሀሳብ ላይ አንተ ከዚህ በኋላ የደም ልታደርግ ነው ልጆችን አስተምር እንጂ ገንዘብ ለምደህ እንዴት ነው የምትማረው ላሉ ሰዎች በሙሉ አንድ ሰው ይሄን ማድረግ እፈልጋለሁ ሲል ብንችል በሀሳብ፣ በጉልበት፣ በጊዜያችን ብንረዳው፣ ባንችል ግን አደርጋለሁ ያለውን ነገር እንዲያደርግ ብንፈቅድለትና ዊሽ ብናረግ የምናጣው ነገር የለም። እና በሙሉ ማህበረሰቡን እኔ ሜልበርን በሙሉ ላመሰግን እፈልጋለሁ። በኮቪድ ምክንያት ሀምሳ ሰዎች እና ስልሳ ሰዎች ብቻ ነው ጋዘር ማድረግ የሚቻለው ስለተባለ ያልጠራኋቸው ወይም በዝግጅቴ ላይ ያልተገኙትን በሙሉ ይቅርታ ጠይቃለሁ። እግዚአብሔር ጤናና ዕድሜ ከሰጠን ያው እኔ እቀጥላለሁ ብዬም ቃል ባልገባ፣ በሌላ ደስታ ግን እንደማረሳቸውና ይሄ በሽታ ካለፈ በኋላ ሁላችንም ተገናኝተን በደስታና በፍቅር ጥሩ ጊዜ እንደምናሳልፍ አምናለሁ። አመሰግናለሁ ማለት እኔም አመሰግናለሁ ነርስ ዳንኤል ጸጋዬ። መጪው ጊዜዎትም የተሳካ የሆነለት ዘንድ ምኞታችን ነው። ለኤስቢኤስ ራዲዮ ማርተ ጸጋው ከሜልበርን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።